ሰው ለመኖር ይመገባል ይኖር ዘንድ የሚወስደው ምግብ ግን ለሕይወቱ ማክተም ወይም ለጤናው መመሳቀል ሰበብ እንዲሆንበት አይሻም። የዓለም የጤና ድርጅት ነገ በዓለም ዙሪያ ታስቦ የሚውለውንና በምግብ ደህንነት ላይ የሚያተኩረውን የዚህ ዓመቱን የዓለም ጤና ቀን አስታኮ ያወጣው አዲስ ሪፖርት እንደሚያመለክተው በምግብ መመረዝ ምክንያት የሚፈጠሩ ሕመሞች ዓለም አቀፍ ስጋት መሆናቸውን ይናገራል። በመሆኑም በመላው የምግብ ምርትና አቅርቦት ሰንሰለት ውስጥ ድንበር ዘለል የሆኑና የተቀናጁ የቁጥጥር አሰራሮች መዘርጋትና መደንገግ እንደሚያስፈልግ የዓለም የጤና ድርጅት ያሳስባል። የምግብ ምርት የኢንዱስትሪ ውጤት ወደ መሆን የሚሆን መዞሩንና አቅርቦቱም ንግድና ክፍፍሉም በዓለም ዙሪያ የተሳሰረ መሆኑን ዕለቱን አስመልክቶ የዓለሙ የጤና ድርጅት ዋና ዳይሬክተር ዶክተር ማርጋሬት ቻን ተናግረዋል እነዚህ አዳዲስ የምግብ ምርትና ዝውውር ለውጦች ደግሞ ለጎጂ ረቂቅ ተሐዋስያን ደቃቃ ጥገኛ ፍጡራንና ለኬሚካሎችን በቀላሉ እንዲጋለጥ ያደርጉታል ይላሉ ቻን አካባቢያዊ የምግብ ደህንነት ችግሮች እጅግ በፈጠነ ሁኔታ ዓለም አቀፍ አደጋ እየሆኑ መምጣታቸውን ዶክተር ቻን እንደሚያሳስቡ በጤና ድርጅቱ ላይ የሰፈረው የዳይሬክተሯ መልእክት ሪፖርት ይጠቁማል። እንዲህ በተመረዙ ወይም በተበከሉ ምግቦች ምክንያት ሰው ላይ የሚሰፍሩ ከሁለት መቶ አይነት በላይ በሽታዎች አሉ። እዚህም እዚያም ከሚያጋጥም ሆድ ቁርጠት፣ ማቅለሽለሽ፣ ማስታወክና ተቅማጥ እስከ ስር ሰደድ የካንሰር ችግሮች ይዘልቃል። የጤና መመሳቀሉ ችግር ሰው እኮ የሚበላውን ነው ይባላል የተባበሩት መንግስታት ድርጅት የጤና መርሃ ግብር ዓለም አቀፉን የምግብ ወለድ በሽታዎችን ሸክም የያዘ ዝርዝር ለመጀመሪያ ጊዜ አውጥቷል። በዓለም የጤና ድርጅት የምግብ ደህንነትና ከእንስሳት ወደ ሰው የሚተላለፉ በሽታዎችና የጤና ችግሮች መምሪያ ዳይሬክተር ካዙዋኪ ሚያጌሺማ ለቪኦኤዋ ሊሳ ሽላይን ጄኔቫ ላይ በሰጡት ማብራሪያ የድርጅቱ ባለሙያዎች ምርምሮቻቸውን ለጊዜው በአንጀት ላይ በሚደርሱ በሽታዎች ላይ ማተኮር ነው የመረጡት። We picked up 22 bacteria, virus and parasites. ሀያ ሁለት ደቂቃን ተሐዋሲያንን ባክቴሪያ፣ ቫይረሶችና ጥገኛ ተውሳኮችን እያየን ነው። የዛሬ አምስት ዓመት በ2010 ዓ.ም በአውሮፓ አቆጣጠር ማለት ነው በነበረን ትንባያ መሠረት ሀያ ሁለቱ የተለያዩ በሽታ አምጪ ተውሳኮችና ተሐዋሲያን በዓለም ዙሪያ ከምግብ ጋር ለተያያዙ አምስት መቶ ሰማንያ ሁለት ሚሊዮን ህመሞች ምክንያት ሆነዋል በአንድ ዓመት صوص متوثماني عندي في ከምግብ መመረዝና መበከል ጋር በተያያዙ የጤና እክሎች ምክንያት ሞቷል። የዶክተር ማያጌሽማ መግለጫ በመርዛም ውህዶች ወይም ኬሚካሎች ምክንያት የሚደርሰውን ጉዳት አይጨምርም። በአንጀት በሽታዎች በብዙ የሚሰቃዩት የደቡብ ምስራቅ እስያና የአፍሪካ ሕዝቦች መሆናቸውን የመምሪያው ኃላፊ አመልክተዋል። በተለይ ደግሞ በአፍሪካ ያለው ሁኔታ ከሁሉም የበረታና አሳሳቢ ነው ይላሉ ማያጌሽማ። ምክንያቱም ሀገሮቹ የተሳለጡ የምግብ ደህንነትና የጤና ጥበቃ ስርዓቶች ወይም አሰራሮች የሏቸውም። አፍሪካ ውስጥ የምግብ ምርትና ዝግጅት የጽዳትና ንጽህና ደረጃዎችና ፍላጎቶችን ጨርሶ የሚያሟሉ አይደሉም። የምግብ ደህንነት መጥፋት የሚፈጥረው ችግር የመጀመሪያዎቹ ተጋላጭና ተጎጂዎች ደግሞ ሕፃናት ናቸው። ከምግብ ደህንነት መጥፋት ጋር በተያያዙ ችግሮች ከሚታመመውና ከሚሞተው ሰው አርባ ከመቶ የሚደርሰው ዕድሜያቸው አምስት ዓመትና ከዚያ በታች በሆኑ ሕፃናት ላይ ነው። እነዚህ ሕፃናት ከአጠቃላዩ የዓለም ሕዝብ ብዛት የሚሸፍኑት ዘጠኝ ከመቶን ብቻ ነው። ይህ ማለት ይህ ዘጠኝ ከመቶ የሚሆን የሕዝብ ክፍል የጉዳቱን አርባ ከመቶ ይሸከማል ማለት ነው። ሀገሮች ሕዝቦቻቸውን ከአደጋ ለመጠበቅ የሚያስችሏቸውን የምግብ ደህንነት ሕግጋት እንዲያወጡና ተቀባይነት ያላቸው አሰራሮችን እንዲዘረጉ የዓለም የጤና ድርጅት WHO ያሳስባል። በተጨማሪም በWHO እና በምግብና በግብርና ድርጅቱ FAO የወጡ የምግብ ደህንነት ደረጃዎች መመሪያዎችን እንዲከተሉም ይመክራል። አቶ ቴዎድሮስ ግርማ በኢትዮጵያ የምግብ የመድኃኒትና ጤና እንክብካቤ አስተዳደርና ቁጥጥር ባለሥልጣን የምግብ ምዝገባና ፈቃድ ዳይሬክቶሬት ዳይሬክተር ናቸው። ለመሆኑ የምግብ ደህንነት ጉዳይ በኢትዮጵያ ምን ይመስላል? ብያቸው ነበር ማምሻውን ከጉዳዩ ከፍተኛ አሳሳቢነት አንጻር መንግስት ቀደም ብሎ በሁለት ሺ ሁለት በአዋጅ ቁጥር ስድስት ስልሳ አንድ ሕግ ወጥቶ ኃላፊነቶችንም ለእኛ በተለይ ለዚህ ባለስልጣን ሰጥቷል። በተለይ የምግብ ጥራትና ደህንነትን ለመቆጣጠር እንዲሁም ህብረሰቡ ጤናማ ምግብን እንዲመገብ ከምግብ ማምረት ጀምሮ እስከ ህብረተሰቡ ጋር ሲደርስ ድረስ እነዚህም የምግብ ውጣ ውረዶችን በአግባቡ በመከታተል እና በመቆጣጠር ህብረተሰቡ ጤናማ ምግብን እንዲመገብ ባለስልጣኑ እንዲቆጣጠር ኃላፊነት ተሰጥቶታል። ስለዚህ ይሄ የሚያሳየው መንግስት ከፍተኛ ትኩረት እንደሰጠው ነው። እና የነገው እለት ታስቦ ሲውል ምንድን ነው ኢትዮጵያ የምታደርገው? ምን እያደረገች ነው? አሁንም የምግብ ቁጥጥር ሲባል ሰፊ ነው። ምግብ ከግብርና ጀምሮ እስከ ታች በቤት ውስጥ አዘጋጅተን ለገበታ እስክናቀርበው ድረስ ከፍተኛ እና ረጅም ውጣ ውረዶችን አልፎ ነው ለተጠቃሚ ህብረተሰብ የሚደርሰው። ስለዚህ ብዙ ባለድርሻ አካላትን ይመለከታል ማለት ነው። ስለዚህ አንድ ተቋም ብቻ ተቆጣጥሮት ጥራቱና ደህንነቱ የተረጋገጠን ምግብ ለህብረተሰቡ ማቅረብ ስለማይቻል ሁሉም ባለ ድርሻ አካላት የየራሳቸው ሚና እንዲወጡ አስቦ የታለመ እንደ ወርክሾፕ ነው። ስለዚህ ከግብርናም ከሸማቾች ማህበራትም ከአምራቾችም ከተለያዩ ሴክተር መስሪያ ቤቶች ተገናኝተው የየራሳችንን ድርሻ እንድንነጋገርና በቅንጅትና በትብብር ለመስራት ይረዳ ዘንድ ነው ቀኑን አስቦ ይሄ ወርክሾፕ የተዘጋጀ። ዛሬ ያካሄዳችኋል? ወርክሾፑን ማለት ነው። ዛሬ አላካሄድንም። ዛሬ ለሚዲያ አካላት የግንዛቤ ማስጨበጫ ስልጠና ነው የተሰጠው። ይሄም ደግሞ በዋናነት ጋዜጠኞች የተለያዩ ዘገባዎችን በዕለቱ ቀን እንዲዘግቡ የታለመ ስልጠና ነው። ዛሬ ኦልሬዲ አድርገናል። እሱም ነገ ግን በቀኑን አፕሪል ሰብል የዓለም ጤና ድርጅት ቀኑን ታሳቢ አድርጎ ስለሚውል እኛም እንደ ሀገር ይህን ቀን በምግብ ደህንነት ጤናማ ምግብ ከእርሻ እስከ ጉርሻ በሚል መሪ ቃል አክብረን እንውላለን። ያው ስናከብርን የተለያዩ ጉዳዮች የሚመለከታቸው አካላት ይገኛሉ። በዛም ላይ የተለያዩ ጥናታዊ ጽሁፎች ይቀርባሉ። እኛም የቁጥጥሩን በኢትዮጵያ የምግብ የመድኃኒትና ጤና ክብካቤ አስተዳደርና ቁጥጥር ባለስልጣንን በተመለከተ ጽሁፎችን እናቀርባለን። የቁጥጥሩንም ስራዎች ለማሳየት እንሞክራለን እየገጠሙን ያሉትን ፈተናዎች እና ወደፊት የአሰራር ስትራቴጂዎቻችንንም ለታዳሚው ለማዘብ አስበን ለመሆኑ እነዚያ እየገጠሙ ያሉ ፈተናዎች ያሏቸው ላይስ ትንሽ ትኩረት እንስጥና በምግብ ደህንነት ምክንያት የኢትዮጵያ ህዝብ ላይ የሚደርሰው ጉዳት ምን ይመስላል ያው የምግብ ደህንነት ሰፊ ነው የጉዳቱ በተለይ ጤናማ ያልሆነ ምግብ መመገብ ከግለሰብ ጤና መጓደል እስከ ሀገር ኢኮኖሚ ድረስ ችግር ሊያደርስ ይችላል ይህም ደግሞ በተለያዩ ምክንያቶች ነው ለምሳሌ ጤናማ ያልሆነ ምግብ መመገብ ለተለያዩ ጤና ችግሮች ያጋልጣል። በዚህም ጤናን ለመመለስ የሚወጣ ወጪ ይኖራል፣ እንደ ግለሰብ ማለት ነው። እንደ ሀገር በምግብ መበከል የታመመ ሰው ምርታማነቱ ይቀንሳል። ይሄ ደግሞ የሀገርን ኢኮኖሚ ይጎዳል በአንድ በኩል በሌላ በኩል ደግሞ ጤናማ ያልሆነ ምግብ ማምረት ለውጭ ንግድም የምናቀርበውን ምርቶች ላይ ከፍተኛ ኪሳራ ያደርሳል። ይሄ ደግሞ የሀገርን ኢኮኖሚ ይጎዳል። ይሄ ብቻ አይደለም፣ የሀገርንም ፖለቲካዊ ችግሮች ሊያደርስ ይችላል። ምክንያቱ ደግሞ መንግስት የሕብረተሰቡን ጤና መጠበቅ ካልቻለ ህብረሰቡ መንግስት ላይ እምነት መጣል ያቅተዋል። ይሄ ደግሞ ችግሮችን ያደርሳሉ። ነገር ግን አሁን ላይ ከፍተኛ ችግር እየገጠመን ያለው ነጋዴው በተለይ አምራቹ፣ የምግብ አስመጪ አከፋፋዩ ኃላፊነታቸውን አንዳንድ ማይወጡ አካላት አሉ። ጥቅምን ብቻ መሰረት ያደረጉ ማለት ነው። በሌላ በኩል ህብረሰቡ የራሱን ጤና ራሱ እንዲጠብቅ ለማድረግ የግንዛቤ ማነስ አለ። ስለዚህ የሚዲያ አካላት የህብረሰቡን የግንዛቤ ድጋፍ የመጠን የማሳደግ ኃላፊነት አለባቸው። ስለዚህ ህብረሰቡ ማንኛውንም ምግብ ከመመገቡ በፊት እንዲሁም ከመግዛቱ በፊት መከተል ያለባቸውን መሪዎች በማሳወቅ ህብረሰቡ የምግብ ጥራትና ደህንነት ቁጥጥር ባለቤት እንዲሆን የማድረግ አሳብ ነው ያለው እና ፈተናዎቹ ያው ግንዛቤ ማነስ እና እንዲሁም ህግንና ህግን ብቻ መሰረት በማድረግ ይሄ የምግብ ንግድን አለመስራት ነው አሁን ላይ የገጠመን ያለ የኢትዮጵያ ስታቲስቲክስ ኤጀንሲ የዛሬ ሰባት ዓመት ባወጣው አሃዛዊ መረጃ የምግብ ደህንነት ችግርንም አካቶ እንደ ነበር የጠቆሙት አቶ ቴዎድሮስ እንደ ምሳሌ ሲጠቅሱ በኢትዮጵያ የዘመን አቆጣጠር በ2000 ዓ ምት አማራ ክልል ውስጥ ወደ 144000 በደቡብ ደግሞ ከ207 ሺህ በላይ ሰው በአንድ ዓመት ውስጥ ከምግብ ጋር በተያያዙ ችግሮች ወደ ጤና ተቋማት መሄዱን ቁጥሮቹ በየቤቱ የታመመውንና የሞተውን እንደማይጨምሩ አመልክተዋል። ከእርሻ እስከ ጉርሻ ቆንጆ መሪ ቃል ይመስላል። ለማንኛውም ምግቦ ሕይወቶ ነውና ራስዎን ይጠብቁ። አቶ ቴዎድሮስን ለዛሬ አመሰግናለሁ። ከቀሪ ውይይታችን ጋር በሌላ ዝግጅት ይዣቸው መልሳለሁ። ሸማቾችና ተጠቃሚዎች ራሳቸውን ከአደጋ ለመጠበቅ ሊከተሏቸው የሚችሏቸው ቀላል መመሪያዎች ብሎ WHO ከሚጠቋቁማቸው መካከል ምግቦችን ከመግዛት በፊት ማሸጊያዎቻቸው ላይ የተጻፉ የተለጠፉ መረጃዎችን በጥንቃቄ መመልከት፣ እጆችን መታጠብ፣ ምግቦውን ለመመገብ ከማዘጋጀቱ በፊት ማጠብ፣ ጥሬና የበሰሉ ምግቦችን አለመደባለቅ፣ ምግቦውን ጥሬውን ፈጽሞ አለመብላት፣ በደንብ ማብሰል፣ ዘወትር ከሚወተውታቸው መካከል ይገኛሉ።